ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም ንጀምር ያለው ጤና ይስጥልኝ እንደምናችሁ፣ ፋቱ መጥቷል። ሊያያችሁ ጋቢና ቪኦኤ ፕሮግራማችን ነው። እንግዲህ ዛሬ አርብ ነው። እንግዲህ ሞቅ ሞቅ ያሉ ሙዚቃዎች ይሰማሉ። ከእንግዲህ አንደኛ ሙዚቃ አድርጌ የምጋብዛችሁ ያበበ ክፋኒ ይሰኛል። በኦሮምኛ ዜማ የምናውቀው ሙዚቀኛ ነው። በጣም ይወደዳል። የእሱን አዲስ ሙዚቃ ጋብዛችኋለሁ። ከዛም በማስከተል ደግሞ ጌት ያን ላይ የቀይ ጥቁር ጠይም የሚል ዘፈን አለው። ከአልበሙ በጣም አሪፍ አልበም ነው የሰራው። ባይ ዘ ወይ ጌቲ ያንለይ የቀይ ጥቁር ጠይም የተሰኘው ሙዚቃ ወደ እናንተ አደርሳለሁ። ዲጄ ፋቱነኝ አብራችሁኝ ቆዩ። ጋቢና ቪኦኤ I'm mm to -hmm. One mara will Oh,

I we

hana gar buşbayun

ፈጋ <Es poor -entoing noise> እሽ፣ በማስከተል ደግሞ ሌላ ሁለት ሙዚቃዎች ወደ እናንተ ይደርሳሉ። ፕሮግራሙ ጋቢና ቪኦኤ፣ ማስተናገዳችሁ ዲጄ ፋትሱ፣ ቀኑ አርብ አርብ አርብ አርብ ቀን ጠዴ ብለነዋል። የጥላሁን ገሰሰን በባይተዋር ጎጆ ከዛም ደግሞ የራሱን ሙዚቃ በመዜም የምታውቁት ታረቀኝ ሙሉ በማስከተል የማሰማችሁ የሱ ሙዚቃ ነው። ስሚያቸው ስሚያቸው ይሰኛል። ሙዚቃ ወደ እናንተ አደርስና ጀስቲስ ይባላል ስሙ። እንግዲህ ውጪ ይመስላል፣ ግን ሙዚቃው ግጥም ያለ አገርኛ ሙዚቃ ነው። እሱን ወደ እናንተ አደርሳለሁ፣ ያዳምጡት። ቪዲዮውን ደግሞ በቪኦ የአምሃሪክ ፌስቡክ ፔጃችን ላይ በቀጥታ እየተላለፈ ነው፣ ተመልከቱት። አስቴቶቻችሁን ከሱ ጻፍ ጻፍ አድርጉ፣ ለጓደኞቻችሁ ሼር፣ ላይክ፣ ኮመንት አድርጉ። ላስለምንሽ በፍቃድ ባ ነይ በዜማ ነይበክር መድኒት ልኮልጤ ሕመምተኛ ነግሮሽካል መትራሽ ውዴ መልክተኛ ናስለምሽ በፍቅራ አድባ ነይ በዜማ ሽን ማየት አይን ሽን ማየት አራቱን ቅኝቶች ብደረድራቸው ብደረድራቸው ነይልኝ ሉሻል ጥሪ ነው ድምጻቸው ጥሪ ነው ድምጻቸው አራቱን ቅኝቶች ብደረድራቸው ብደረድራቸው ነይ ልኝ ሉሻል ጥሪ ነው ድምጻቸው ጥሪ ነው ድምጻቸው ሰሚ ያጣው ጥሪ ነው ድምጻቸው ሰሚ ያጣው ጥሪ ነው ድምጻቸው ሰሚ ያጣው ጥሪ ነው ድምጻቸው داني <متعني> تلوكل بي همم طنيا نغروشكال متراس وديمتنيا لاسمندش بفطرا اربع نيبي زيما نيبي ك مداني تلوكل بي همم طنيا

ጽሺ መስለኛል የውሃ ጠብታ የውሃ ጠብታ መራቅሽ ነው እንጂ ከዓለም ያኳረፈኝ ከዓለም ያኳረፈኝ ማለት ጊዜ መይተረፈኝ ጊዜ መይተረፈ ብደረድራቸው ብደረድራቸው ነይልኝ ዱሻ ጥሪ ነው ድምፃቸው ጥሪ ነው ድምፃቸው አራቱን ቅኝቶች ብደረድራቸው ብደረድራቸው ነይልኝ ዱሻ ጥሪ ነው ድምፃቸው ጥሪ ነው ድምፃቸው ሰሚያቸው ጥሪ ነው ድምፃ i i'm in new shadow i'm in shut <laughs> up ኦኬ፣ ኦኬ፣ ኦኬ። ፕሮዲሰር ሞክቢል ከፊት ለፊት ነው። ፕሮግራማችንን ጋቢና ቪኦኤ ነው የማስተናግዳችሁ፣ ዲጄ ፋቱ ነኝ። ሚኪያስ ቸርነት በጣም በብዙ ዝንግሎች ታውቃላችሁ። ብዙ ጊዜ የሀገር ነገሮችን ይነካካል ሚኪያስ ቸርነት። አሁን አሁንም ወደዛው ገደማ ነው። አንድ ነው ደማችን የሚል ሙዚቃ ሰርቷል። እስቲ እሱን ወደ እናንተ አደርሳለሁ። ሰዓት ቃልን አንድ ሙዚቃ ጨምር እሰናበታለሁ። ዲጄ ፋቱ ነኝ ፕሮግራማችን ጋቢና ቪኦኤ

እንግዲህ እስካሁን ሳስተናግዳችሁ የቆየው ዲጄ ፋቱ ነበርኩኝ። በፕሮግራማችን ዘና ፈታ እንዳላችሁ ምንምን ምንም ጥርጥር የለውም። እንግዲህ አዳሚ ሙዚቃ በመስማት ፕሮግራማችን እንጨርሳለን። ክሩ የሚያዝ ይባላሉ። እንግዲህ ሞቅ ሞቅ እያደረግን ቅዳሜና ወዳችሁ መልካም መልካም አሪፍ አሪፉ እንዲገጥማችሁ በመመኘት ከዚህ ከስቱዲዮ አስራ ሶስት ነኝ ዛሬ አራዳዎች ለየት የሚያደርጋቸው ለኑሮ መጨነቅ ለእነሱ አይደላቸው፣ ትንሽ ከተጣሉ! ኮክሱሚ ቀድማቸው እነሱን ለማወቅ ሰርቀህ ስታያቸው ትልቁ መረጃ የፊት ጥርስ የላቸው አራዳ አራዳ አራዳ እማና ዘመዴ አይ የድሮ አራዳ የዛ ልብስ ከወዲህ ተካፍለው የሚለብሱት የአንዱ ችስ ላንዱ ነው ተዛዝነው የሚኖሩት እንኳን ለሚበሉት ደግሞም ለሚጠጡት ሕያው መጨረሻ የማልከ ፍቅራቸው የድሮውን አራዳ እኔ እንዴት ልርሳቸው? አራዳ አራዳ አራዳ አራዳ አራዳ እንዳነጎዳዳ Rawaga yesof ቅጥ ደረታቸው ሲያብጥ ሽጉጥ ቢደገን ለመባል ቈራጥ ሲጋተር ፊትለፊት ለፊት ቁሞ ሲፋጠት የንታ ይሰጠው እሱም ላገኘው ዱብ ዕዳ እንዳየሩ ጸባይ ተቀየር አራ ዳ ሎ ሱሪ ካጠበበ ጸጉሩን አፍተልትሎ በፐርምና በጀ ያላንዳች ሸብሎ እንዳመሳ ገዳይ ሎቲናን ጠልጥሎ ችክ ልጃገረ እንዲያው ሸጋ መስሎ የዘመኑ የዘመኑ ሃሪ